Boys of a የአማራ ክልል መንግሥት ወደ ትግራይ የሚጓዙ የሰብአዊ የእርዳታ እህሎችን በጥብቅ በመፈተሽ በፍጥነት ለህዝቡ እንዲደርስ የማድረግ ስራ እየሰራ መሆኑን ገለጸ። የክልሉ መንግሥት ቃል አቀባይ አቶ ግዛቸው ሙሉነህ ከአሜሪካ ድምጽ ጋር ዛሬ በወቅታዊ ጉዳዮች ዙሪያ ባደረጉት ቆይታ የእርዳታ እህል የጫኑ መኪኖች የሚፈተሹት ለደህንነት ነው ብለዋል። ከሰሞኑ ህህዋት የአማራ ልዩ ኃይል ከወልቃየትና ራ ያ ይውጣ ሲል ስላወጣው መግለጫ ተጠይቀው የወልቃይትና የራያ ጉዳይ ለአማራ ህዝብ ዶሴው የተዘጋና ለድርድር የማይቀርብ ነው ብለዋል። አስቴር ምስጋናው ዝርዝሩን ታሰማናለች። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነ ዛሬ ለአሜሪካ ድምፅ እንዳሉት ለትግራይ ህዝብ የሚላከው የሰብአዊ ድጋፍ ጭነት በተሳለጠ ሁኔታ እየሄደ ነው። የእርዳታ እህል የጫኑ ተሽከርካሪዎች ወደ ትግራይ ክልል እንዳይገቡ በአማራ ክልል እንቅፋት እየገጠማቸው ነው በሚል በአንዳንድ የህወሀት ደጋፊዎች የሚሰራጩ ያሏቸውን መረጃዎችም የተሳሳቱ ሲሉ አጣጥለዋል። የክልሉ መንግስት እንዲያውም እርዳታው በፍጥነት እንዲደርስ ምቹ ሁኔታዎችን እየፈጠረ ይገኛል ነው ያሉት። ሰብአዊ እርዳታ ለትግራይ ክልል ወይም ለትግራይ ህዝብ ደህንነቱ በተጠበቀ መንገድ ለትግራይ ህዝብ እንዲደርስ ሊያደርግ ነው እንጂ የሚችለው ከዚህ ውጪ እርዳታ በማስቀረት ወይም ረጅ ድርጅቶች ወደዛ እንዳይገቡ በመከልከል የበለጠ ሰብዓዊ ቀውስ እንዲደርስ ፍላጎት የለውም። የእርዳታ እህል የጫኑ መኪኖችን መፈተሽ ግድ በመሆኑ ሳይፈተሽ የሚያልፍ መኪና እንደማይኖርም ገልጸዋል። አቶ ግዛቸው የጸጥታ መዋቅር ላይ ያሉ ሰዎች ፍተሻውን እንዲሁም በመሳሪያ ጭምር ታግዘው ከዚህ በኋላ የበለጠ አጠናቅረን የምንቀጥል ነው የሚሆነው። ይሄ ደግሞ ለደህንነታችን በጣም ዋስትና የሚሰጠን ስለሆነ ተጠናቅረው የሚቀጥል ነው የሚል ሀሳብ ነው ያለኝ። ከክልላችን ወጡ የሚሄድም ወደ ክልላችን የሚገባም የትኛውም አይነት እንቅስቃሴ ፍተሻ መደረግ አለበት። በየትኛውም ዓለም ይደረጋል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ባወጣው አጭር መረጃ በትግራይ ክልል ያለው የተደራሽነት ችግር እየተሻሻለ ቢመጣም አቅርቦቶች ወደ ክልሉ የሚገቡበት ሁኔታ ግን እንደተዘጋ መሆኑን ገልጿል። በሌላ በኩል የትግራይ ክልል መንግስት ነኝ ያለው በህወሓት የሚመራው ኃይል ሰሞኑን ባወጣው መግለጫ የአማራ ልዩ ኃይል ከወልቃይትና ራያ ለቆ እንዲወጣ አሳስቧል። ይህ ካልሆነ አስፈላጊውን እርምጃ እንወስዳለን ብሏል። መግለጫው ለሚፈጠረው ማንኛውም የህይወትና የንብረት ኪሰራ ተጠያቂው የአማራ ክልል መንግስት ነው በማለት አስጠንቅቋል። በጉዳዩ ላይ ምላሽ የተጠየቁት የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ የወልቃየት ጉዳይ ለድርድር የማይቀርብ የማይቀርብና የተዘጋ ዶሴ ነው ብለዋል። አንድ በጣም መታወቅ ያለበት አሁንም ደግሜ ማነሳው የአማራ ህዝብ መሰረታዊ ጥያቄ ከሆኑት የወልቃይት እና የራያ ጥያቄዎች በጣም በዓለም አቀፍ ደረጃ የሚታወቁ ጥያቄዎች ናቸው። ከዚህ ጋር ተያይዞ መሬት አስመልሳለሁ ወዘተረፈ ብሎ አሁን ደግሞ እንቅስቃሴ ያደርጋል። በጫቃም ሆኖ እኛ የወሰድነው መሬት የለም። ወልቃይት ጠገዴ በታሪክም የህወሓት ሆኖ አያውቁም። ምንም የህግ ግራውንድም የላቸውም። እርግጥ ነው ለሰላሳ አመት ወያኔ በስልጣን በነበረበት ጊዜ ምንም አይነት ፍትህ ስላልነበር፣ ከፍትህ ውጪ በኃይል እነዚህም ቦታዎች ወስዶ ያስተዳደረ መሆኑ ሚካድ ሀቅ አይደለም። ነገር ግን በተደረገው የህልውና ዘመቻ የውልቃይት ጠገዴ፣ የሆመራና አካባቢው፣ የራያና አላማጣ፣ ኮረም እና አካባቢው ህዝብ ነጻነቱን አውጇል። ይሄንን ነጻነት ማንም ሊነጥቀው አይችልም። በዚህ ላይ ያለን አቋም ጽኑ ነው። ለድርድር የሚቀርብ አጀንዳ አይደለም። ይሄ አጀንዳ የሞት አጀንዳ ነው። ህዝቡ በራሱ እየተዳደረ ነው ያለው፣ መንግስት አቋቁሟል። እንደ አንድ የአማራ ፓርት ነው የምናየው። የክልሉ መንግስት ብልጽግና ነው እየመራ ያለው። የብልጽግና አመራሮች ኃላፊነት ወስደው እየመሩ ነው ያለው። ይሄ ደግሞ ክሊር የክልሉ መንግስት የሾማቸው አመራሮች ናቸው ያሉት። በዚህ ላይ የሚዘበራረቅ ነገር መኖር የለበትም። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባሳለፍነው ሳምንት ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት የኤርትራና የአማራ ኃይሎች ከትግራይ ሙሉ በሙሉ እንዲወጡ በድጋሚ ማሳሰባቸው ይታወሳል። በሌላም በኩል በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታያ ጽቃ ስላሴ ሰኔ 25 በጸጥታው ምክር ቤት በትግራይ ክልል ጉዳይ ከተካሄደው ይፋዊ ስብሰባ በኋላ በሰጡት መግለጫ የአማራ ክልል ኃይሎች ከወልቃይት ጠገዴና መሰል አካባቢዎች እንደማይወጡ ገልጸዋል። አካባቢው ያለምንም ህጋዊ ሂደት ወይም ህገ መንግስታዊ መሰረት በ992 በኃይል ወደ ትግራይ የተከለለ ነው በማለትም ተናግረዋል። በዩናይትድ አረብ ኤሜሬትስ የኢትዮጵያ አምባሳደር ሱሌማን ዴዴፎ በትዊተር ገጻቸው ባሰፈሩት ጽሑፍ ደግሞ ወልቃይት በ994 ዓ ወደ ትግራይ ከመጠቃለሉ በፊት የበጌ ምድርና ጎንደር አካል መሆኑን ስንማር ነው ያደግነው ሲሉ ገልጸዋል። እነዚህ አካባቢዎች የበጌ ምድር አካባቢዎች መሆናቸውን የማያውቅ ካለ የኢትዮጵያን ጂኦግራፊ የማያውቅ ብቻ ነው በማለት በትዊተር ገጻቸው አስፍረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር